ማኮቴ ተቁርባን ዘአበ ወይነ ሃዋርያ ጸሎቶሙ ወበረከተ አምላኮ የሃሉ ምስሌነ ዘሊቃነ ጳጳሳ ወይ ቀባ ሀገሪትነ ኢትዮጵያ ቀበን ለምድነ ህዝበ ክርስቲያን ለዓለማን